ዜና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ የዛሬ ምሽት ዝግጅታችንን እናስተዋውቃችሁ። የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብዓዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። ለሰዎች መታሰራል ስላልነበረባቸው ነው ያለ ቅድመ ሁኔታ ቶቶ የምንለው የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ናቸው። ዘገባለን በሌላ በኩል ተይዘው ስር ላይ የሚገኙት የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ያረፉ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል አቃቤ ሕግ አስታወቀ። ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሮ የነበረ መሆኑን አልገባ ማልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከመምራ መረዳት ችለናል። ዳይሬክተሩ አቶ ፈቃዱ ጸጋ ናቸው ይዘናቸዋል። በሌላ ዘገባችን ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ቢፈልጉም ላቀረቡት ጥያቄ መልስ ሳይሰጣቸው ወራት እንዳለፉ ተናግረው ቅሬታን አሰምተዋል። እኛም ሀገራችን ላይ ገብተን የሀገራችንን ውሀት ብንኖርም

የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መጥረብ አይችልም። አንደ ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው። የጥገኛ ጠያቂ ኢትዮጵያውያኑን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። በጅቡቲ የኢትዮጵያ አምባሳደር ሻሜቦ ሲሳሞና በተባበሩት መንግስታት የአልአዴ የጥገኝነት ጠያቄዎች መጠለያ ጣቢያ ዋና ኃላፊ ባርሃሺ ኪራናን ነበር የሰማችሁት። ዘገባ ይኖረናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮኤ ፕሮግራማችንን ነው። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠይቋል። ፖሊስ በምርመራ መጠየቂያ ጊዜ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሐ ተክሌ ለቪኦኤ ገልጸዋል የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ለቪኦኤ እንደተናገሩት ጥቅምት ስድስት የታሰሩትና በትናንትናው ዕለት ፍርድ ቤት የቀረቡት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ መፈታት አለባቸው የሚለው የድርጅታቸው አቋም መሆኑን ነው። በአስቸኳይና ያለቅድመ ሁኔታ ይፈቱ የሚለውን ነገር አምስት የሚጠቀምበት የህሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሳይሰሩ ይታሰሩ ነው። ስለዚህ አሁን ባለው ሁኔታ ባለን መረጃ ምትል የተለያየ መረጃም የፖሊስ ክስ መሰረት እሱም ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀ ከአዲስ አበባ ውጭ በተወለዱ ሰዎች መመራት የለባትም በማለታቸው እንዲሁም ደግሞ ፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ነው ኤክሰርሳይ ሲያደርጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ህግ መሰረት ነው። የኢትዮጵያ መንግስት ፍጠር ነው። የኢትዮጵያ መንግስት ያደረገውን ነገር ነው እና ሌሎቹ ሌሎች መደራጀት ነው። ህገ መንግስቱ ለማቀፍ ህጎቹ የተቀመጡ ናቸው እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክንም ይታወቃል፣ ብዙ ሰዎችን የድብቅና ሲያገለግል፣ በነጣም ሲያገለግል የኖረ ነው። በተለይ በሰራሽበሮች ተከሰሱ ብዙ ሰዎችን በመቶች ሰዎችን የህግ ድጋፍ እያስያደረግ የታወቀ ነው እና እሺ፣ እንደዚህ አይነት ሰውን ማድረግም በገቢ አይደለም እና ለሰዎች መታሰራል ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው። ከአቶ ሄኖክ ጠበቃ አንዱ የሆኑት አቶ አለልኝ ምህረቱ በበኩላቸው ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። አዲስ አበባ በአዲስ አበባ ወያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤን ቆንስላ ጋር ግንኙነት ያደርጋሉ የሚል ጥርጣሬ አለን የሚል ነው። እስካሁን ድረስ ፍልስጤን ጋር ምን ተደረገ፣ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም። ግን ሀሳቡ በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል። ከነት ጋር ተገናኝተዋል። ልጅ የተባለ ሰው በሰው ላይ ሰው ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ውስጥ ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስብ ነው። ለማንኛውም እነዚህ እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ይሰጠኝ ምርመራ አጣርቼ ላቀርብ ብሎ አስራ አራት ቀን ነበር የጠየቀው ፖሊስ ፍርድ ቤቱ የፈቀደው ሰባት ቀን ነው። በእኛ በኩል እንግዲህ ለሄኖክ ሶስት ጠበቆች ነው ቀርበው የነበረው አቶ ዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያ የቀረበው መከራከሪያ የነበረው አንደኛ ይሄ ጊዜ የሚያስፈልግ አይደለም ጉዳዩ ውጭ መከታተል ይቻላል የጊዜ ቀጠሮ ሊሰጣ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው። ሐሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት ሰባት ቀን በጣቢያ ቆይተው ይቅረቡ። በዋስትና ቢለቀቁ ማስረጃ ሊያጠፉ ይችላሉ ግን በወስደናል የሚል ነው የተነበበው በችሎት ላይ ስማ ነው። ፍርድ ቤቱ ፖሊስ ያቀረበውን የምርመራ ውጤት ለማድመጥ ለጥቅምት አስራ አምስት ሁለት ሺ አስራ አንድ ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ አለልኝ ጨምረው ተናግረዋል። ለአሜሪካ ድምጽ ፂዮን ግርማ ዋሽንግተን ዲሲ። ቀጥለን ወደ ተከታዩ ዘገባችን እናልፋለን። ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅጅጋ ውስጥ ተከስቶ ከነበረው ሁከትና በጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል ጠቅላይ አቃቢ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ታንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም እንደነበረም ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍቃዱ ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፎ የተደረገበትን የአዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፍቃዱ ዘጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል። ከፈቃዱ ጸጋ በፌዴራል ጠቅላይ አቃቤ ሕግ የተደራጀው ድንበር ተሻጋሪ እና ሀገራዊ ጉዳይ የሚያስከትሉ ወንጀሎች ጉዳይ ዳይሬክተሮች ዳይሬክተር ነኝ። ስለዚህ ይሄ ጉዳይ እርስዎን ይመለከታል? አዎ በምርመራ ሂደት እኛ እንከታተላለን። አጠቃላይ ከባለፈው ሳምንት ቀጠሮ ከተመለሱ ጊዜ ጀምሮ ከማረፊያ ክፍላቸው ወጥተው ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን፣ አልገባም፣ አልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከምርመራ ክፍሉ ሁነ መረዳት ትችለናል ከዛ ውጪ ታስሮ ያሉበት ክፍል የበር መስታወት መሰባበራቸውና ይህም ለማምለጥ ሙከራ ከማድረግ የተያዘ መሆኑን ከሚያሳዩትን ባህሪ የተረዳ ነው እና በሩን ቢሮ መስታወቶቹ ተሰባብሯል። ከዛ በኋላም ጥበቆቹ እንዲገቡ ሲነግሯቸው ግብ ግብ ለመስጠት ሞክረዋል። ይሄ በተደጋጋሚ ጊዜ አንድ በህግ ጥራ ስራ ያለ ተጠርጣሪ ከሚያሳየው ባህሪ የተለየ ዝም ብላይ ሰፈር ወንበድ የሚያሳዩ አይነት በህግ ጥራ ስራ የሌለ ሰው የሚያሳየው አይነት ባህሪ ያሳዩ የነበረ መሆኑን ነው ከምርመራ ክፍል ባልደረቦች የተረዳሁትና ይሄ ነው የነበረው የትኛው መስኮት ነው የተሰበረው የትኛ ፖሊስ ጣቢያ ነው እሳቸውን አርፎ ያሉት አዲስ አበባ ፖሊስ ኮሚሽን ውስጥ ያለ ማረፊያ ቤት ነው ያሉት ያረፉበትን ክፍል መስታወት ነው የሰበሩት እዛው ማለት ነው እዛው ይሄ የተፈጠረው ባለፈው ሳምንት ነው ከምርመራ ክፍል የተረዳሁት ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም ሀያ ስምንት ማለት ነው ከተመለሱ በኋላ ያሳየዋቸው የተለዋዋጭ ባህሪዎች አሉ ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበም ለዛ ነው። ስለዚህ ለማምለጥ ሞክሯል ማለት ይቻላል። ያው በሩ ያስወጣቸዋል እንግዲህ አይኖ የሰበሩት መስታወት የሚያስወጣቸው ነው ከተሰበረ በኋላ። ስለዚህ ምን ሊያደርጉ በር ይሰብራሉ ብለን ነው ልንወስድ የምንችለው። ወርሰሳቸው የተለያየ ምክንያት ሊሰጡ ይችሉ ይሆን አድርገን አንድ ሰው በር ሰብሮ የሚያስወጣ እንትን መስጠት መስታወትን መስበር በጥበቃ ላይ ያለ ሰው የራሱን እርምጃ ወስዶ ለማምለጥ ከመሞከር ውጭ ምን ይባላል የሚለው ነው። በእርግጥ ጥበቃው ጥብቅ ነው፣ በራሱ ግንዛቤ ይሄን ማድረግ እችላለሁ ብሎ ይፈጽማል የሚል ግምት ነው። ሙሉ ሙሉ ሊያመልጥ ተሞክሯል ለማለት የጥበቃውን ጥብቅ መሆን አያውቅም ወይ ይሄ ሰው ተገቢ ያልሆነ ባህሪዎች እያሳየ ነው ብያለው፣ እና ቅድም ምን ልንል እንችላለን ነው ከዚህ ውጭ። አሁን ብቻቸው ነው ታስረው ያሉት ወይንም ደግሞ ከሌሎች እስረኞች ጋር ነው የምገኙ ታስረው ያሉት? ያው አቶ አብዲ ሲያዙም ጀምሮ በእርግጥ ለርሳቸውም ጥበቃ ማድረግ ይገባ ስለነበረ ለብቻቸው እንዲያዙ ነው የተደረገው። በወቅቱ የነበረው በሕዝብ ዘንድ የነበረ ስሜት ስላለ ከእስረኛ ጋር ቢቀላቀሉ የሚፈጠሩ ነገሮች ይኖራሉ የሚል ግምት ስለነበረ ከሌሎች እስረኞች ጋር እንዲገናኙ አልተደረገም። ሰው እየተቆጣ ሰውን የነበረው አድር ተደርጎ አልተፈጸሟል የተባሉ በደሎችም አስከፊዎችም ስለነበሩ የተጠረጠሩበት ወንጀል እርምጃም ሊያስወስድባቸው ስለሚችል ለእሳቸው ጥበቃ መደረግ አለበት፣ እንደ አንድ ተጠርጣሪ መጠበቅ አለበት ጸጥታ ኃይሉ እጅ እስካሉ ድረስ። ስለዚህ ለብቻቸው እያዙ ነው የተደረገው። ለብቻቸው የተያዙበትንም ክፍል ነው በር መስታወት የሰበሩት። ከዚህ ውጭ ደግሞ በእሳቸው ላይ ጫና እንደደረሰባቸው እየሰማ ነው ወይንም ደግሞ ያነበብ ነው። በእሳቸው ላይ የተደረገ ጫና እንደአይነት ጥያቄ ቀርበው ያውቃል። ያው የጠቅላይ አቃቤ ጋር አንዱ ስራ ሰብዓዊ መብትን ከማስከበር አንጻር የእስረኛውን አያያዝ መከታተል ነው ያልኩት። ይሄን ስራ ከጅምሩ ምርመራው ሲጀመር ጀምሮ ባለሙያዎችን መድበን ነው እኛ መብረድ እየሰራ ነው ያለ ነው። ከጅምሩ እያንዳንዱ ሂደት ላይ እዚህ እዚህ ጋር በቦታው ድረስ በመገኘት እዚህ በፖሊስ ኮሚሽን በሚደረገው ምርመራ ላይ ባለሙያ በመደብ ነው የምንሰራው እና ጊዜ ቀጠሮ የቃ ላይ የመርማሪ ፖሊስ ማንዴት ስለሆነ እዛ ላይ መገኘት ካለመቻላችን በስተቀር ሌሎች ሰዎች ላይ ሂደቱን እየተከታተልን ነው የምንለው ማንም ሰው ገብቶ ሊያየው በሚችል ሁኔታ ነው። ምናልባት እንደውም አንዳንዱ ሲያነሳ የነበረው ኦቨር ሆነ የእሳቸው ሁኔታ ቀኑ ሙሉ ያል ያልተቋረጠ ጥያቄዎች፣ ረዥም ሰዓት አብሯቸው የሚቀመጥ እንደዚህ እንደዚህ ምንድን ለእሳቸው የተለየ ነገር ያደረጋችሁት የሚሉ አንዳንድ ወቀሳች ከመምጣታቸው በስተቀር እውነት ለመናገር የተለየ ሳቸው ላይ ጫና የሚሰጥን ነገር አለመያዙን ነው በእኛ በኩል የታዘብ ነው። እንደ አንድ ተጠርጣሪ እሳቸው ሁሉንም ዘዴ ለመጠቀም ሊሞክሩ ይችላሉ። ከዚህ ምርመራ ቆሞ እሳቸው ላይ የሚቀርበውም የሚጀምረውም ሂደት የሚቋረጥበት መንገድ ፍርድ ቤት ለማሳመን የሚችሉትን ሁሉ ጥረት ያደርጋሉ ብዬ ነው ማስበውና ባለፈው ጊዜም ሲያነሱ ነበር። አሁንም እሳቸው ይሄ ውሸት ነው ቢሉ የሚገርም አይደለም። ጣና አለብኝ ቢሉም የሚገርም አይደለም። የምንጠብቀው ነው ከሚያሳዩት ባህሪ አንጻ አቶ ፍቃዱ ጸጋ ስለ ጊዜው እጅግ አድርገ አመሰግናለሁ። ይገልስትልን የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ ሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበረ እና ቁጥራቸው 350 እንደሚሆኑ የተናገሩት እነዚሁ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር መሆኑን አመልክተዋል። ስለ ጉዳዩ የተጠየቀው ጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። በዩኤንኤችሲአር የአልአዴ የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ተናግረዋል። መስታወት አራጋው ሁሉንም አነጋግራ ተከታዩን ዘግባለች። በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል፣ 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም። ከዘጠና አንድ ደርግ በሚፈርስ ጊዜ ሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎች ሲቪሎች አሉ። እኛ ደግሞ በፊት በነበረ ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን። እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። ግን ከመሞት መሰረት በሚል ሀሳብ ይህን ያህል አመት እዚሁ እየወለድን ልጆች ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። የሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልከሆነ በስተቀር እኛም ሀገራችን ላይ ገብተን የሀገራችንን ውሀትን ብንሙትን ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትን። ዩኤንኤችአር የጅቡቲ ቅርንጫፍ ለኢምባሲ ለኢትዮጵያ ኢምባሲ ሁሉ ጽፈናል፣ ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን ስንት ትሆናላችሁ? በአጠቃላይ ወደ ሶስት መቶ ሀምሳ አካባቢ እንሆናለን ማለት ነው። ለቤተሰባችን ሀያ ስምንት አመት ይኖራለ። ከዛ እንግዲህ የደረጃው እንደነገርኩች ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የሀያ አመት ልጅ አድርሰዋል። ወደዚህ አሁን የመጣሁት የናርሳ ጓደኞች ጋር እኔ በአስራ ዘጠኝ መቶ ዘጠና አንድ አመት ድረስ ግንቦት ወር ነው የመጣሁት ኢትዮጵያ። ሰማንያ ሶስ ይው ሀያ ስምንት አመት ነው ነው። በምን ምክንያት ነው ከኢትዮጵያ የወጡት? በዛ ሰዓት እንግዲህ ያው ጦር አባል ነበርነኝ ጦር ግንባር ነበር ነው የመንግስት ለውጥ ተደረገ። የመንግስት ለውጥ በሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው ሲጎ የነበረኝ ሌላ ምርጫ አልነበረንም። መንገዶችን ልግ ነበሩ። ከዚያ በኋላም ደግሞ ወደ ሰ ተመለሱ ሄድ አጋጣሚውን አላገኘንም። ሌላ ነ ሌላዋ ስደተኛ በአልአዴም የስደተኛ መጠለያ ውስጥ ከሀያ አምስት ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል። ጥያቄያችን አንድና አንድ ነው። መግቢያ የለን። ቤተሰቦች አልቀዋል። ቤተሰብ የለን። ልጆች አፍርተናል። የልጅ ልጅም አይተናል። መውደቂያ የለንም። ለአንድ ቀን የሚያስተናግደንም የለን። እስካሁን ሀያ ስምንት አመት አስቀምታችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራለን፣ መቋቋሚያችንን ስጡን። የራሳችንን ማረፊያ እና መቋቋሚያችንን ተፈጡ። እኛ ነገም እለት ቢያነሱን ሀገራችንን ገብተን ከወገኖቻችን ጋር ለመቀላቀል ዝግጅንን። ጥያቄያችን መጠለያ ይሰጠን ነው። በቤተሰብ መስርተዋል። በጣም በጣም በጣም የልጅ ልጅ አይቻለሁ። የልጅ ልጅ እዚሁ መጠለያ ውስጥ መጠለያ ውስጥ የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው የወለድኳት ልጄ ኢትዮጵያ አባት ረዳ ብን የሆኝ ከእግዚአብሔር ጋር ይኸው ይሄንን ችግር እየገፋን ነው። ኑሯችሁ ምን ይመስላል በዚህ በካምፕ ውስጥ? ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። ሚስ ዘጠኝ ኪሎ ዱቄት፣ ግማሽ ሌትር የምንሆን ዘይት በወር ይገርምሻል፣ በእውነት ነው የምልሽ። ይሄ ጨለማ ነው። አንድ ሳሙና ለወር ወር፣ አንድ የሻይ ብርጭቆ ስኳር ወር። ግን ኢትዮጵያዊ ስለሆንን ጎበዞች ስለሆንን እጃችንን ስላልሰጥ መጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጭ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች።

ፈጣሪ ከረዳቸው የከኔ የተሻለ ያገኛሉ ማለት እኛ እየስኔዎች ስለያዩ ይችላሉ። አሁን ነገሮች ከተስተካከሉና ጥሩ ከሆነ ማለት ነው ወደ ወደ ሀገር የመሄዱ ነገር ከተጣሩ ወደ ሀገር ከገባ ማለት ነው ለልጅ ልጆቻችን ስደትን አናወርስም። ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ። ሌላው ስደተኛ ስደት ለልጅ አውርሳ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበላል ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ ለልጅ ሳሩ የሰጥ ነው ሰው ወደ አገር ቤትም ራሱ በሄዳል። የት እንደምናፍ ምን እንደምንሆን ራሱ። በጅቡቲ የኤፌድሪ ልዩ መልእክተኛ ና ባለሙሉ አምባሳደር ሻሜ ቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን ዩኤንኤችሲአር ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል። በዩኤንኤችአር ስር ያለው ስደተኛ በህቁም የአንድ ሀገር መንግስት በአንሳ ሜትር ክልል ውጭ መጥራት የማይችልም ኦልሬዲ አንደር ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል እ በኛ የተያዘ ያለ ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ ቻር ነው ይህንንም ችግር ስለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው ዩኤንኤችሲአር ቤተሰብ ፕሮጀክት በጅቡቲ ሆስፒታሎች ናቸው። የጅቡቲ መንግስት ቤተሰብ ከት ሲሰጥ ፋሚሊ መሆኑን ያሳያል። ይሄን ፕሮሰስ በዚህ መልኩ ነው ያለው። በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ። የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። ከኢትዮጵያ መንግስት ጋር ስለ ጉዞአቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ ሀገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ሕይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ። በጅቡቲ በዩኤንኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል። ኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለ ማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በድረገጹ ባወጣው የቅርብ መረጃ መሰረት ከ27 ሺህ የሚበልጡ ጥገኝነት ጠያቂዎች በጅቡቲ ይኖራሉ። ጥገኝነት ጠያቂዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሱማሊያ፣ ከቅርብ አመታት ወዲህ ደግሞ ከየመን የተሰደዱ ናቸው። ረሃብ የሌለባት አለም የዚህ አመት የዓለም የምግብ ቀን መሪ ቃል። ይህ ሀሳብ በተጨማሪም የዓለም የምግብና የግብርና ድርጅት ኤፍኤኦ ግብ ነው። ጥቅምት ስድስት በአለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብን ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ እየተካሄደ ቢሆንም ስርጭቱና ስኬቱ ግን በአለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል። ያለፈው የአውሮፓ ዓመት 2017 ሪፖርትና ሰንጠረዥን እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮች ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን ለበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ባለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረውም እየተነገረ ነው ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውን እና በማደግ ላይ አለ ነው የሚባለውን ወደ ኋላ የቀረ ዓለም ለመድረስ የብዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤልዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ ሰለሞን አባተ እንዲህ አቅርቦታል። በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሀብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም። በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን። ሮበርት ኦፕ የተባበሩት መንግስታት የዓለም የምግብ መርሃ ግብር ደብሊው ኤፍ ፒ ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሰራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ። የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለመተካት አይደለም እየተነጋገርን ያለነው ተጨማሪ ነገሮችን ስለመስራት ነው። ንግግሩ ስንሰራቸው ደግሞ በሰው አቅም ብቻ ከሚሰሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው። ራሳዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር ኤአይ ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ውይ ስቲዋርት አመልክተዋል። ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ ኤአይ እንዲተነትንልህ ስታስገባ ለእኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ፣ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው። ዝኒ ታታታ ደግሞ ኤክስፕራይዝ የሚባል ተቋም ባልደረባ ናቸው። ቴክኖሎጂዎቹን ሰው ሰራሹን አእምሮ፣ ራስ አዘዙን መሳሪያ ወይም ሮቦቶችን፣ ጠቋሚ መሳሪያዎችን አንድ ላይ ስታቀናጅ፣ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው። ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው። ዛሬ እየተራበ ካለው 815 ሚሊዮን ሰው ወደ 814 ሚሊዮን የሚሆነው የእጅ ስልክ እንደሌለው በውርርድ መናገር እችላለሁ። ቴክኖሎጂው ቢኖር እንኳ ሌሎች መሰናክሎች አሁንም እንደተደቀኑ ናቸው። ከእነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከእነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘም በኋላ ለእነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው። እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማኅበረሰቦች ዘንድ ለማድረስ ጊዜ ቢፈጅም ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ። ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ እያረቅነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርገዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት ዓመታት ውስጥ ወደዚያ በማደግ ላይ ያለ ዓለም ይደርሳሉ ብዬ አስባለሁ። የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላ መምታት እንዳለባቸው በሰብአዊ አገልግሎት ተቋማት ውስጥ እየሰሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሠራሹን አእምሮ አርቲፊሻል ኢንቴልጀንስን መጠቀም እንዲችሉ መሰልጠን አለባቸው። እንግዲህ በጀመርነው ሙዚቃ ነው የምንሰናበታቸው። ትንሽ ለየት ያለ መልእክት ያለው ነው። አንጅነሽ የመረጥሽ፣ እኔ የመረጥኩት ደስ ይላል፣ ምቱ ደስ ስለሚል ነው የመረጥኩት። ትንሽ ሀሳቡ ትንሽ ጠንከር ቢል ደስ ይለኛል፣ እንደ ሙዚቃ። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አድማ በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ጋሽታግ ጋቢና ቪኦኤ ወይም በመጠቀም አስተያየቶቻችሁን አድርሱን። ሰላም በጤና ያገናኛል። I will be und